በደቡብ ሱዳን በተቀሰቀሰው ግጭት የተነሳ ተዘግቶ የነበረው የጁባ አውሮፕላን ጣቢያ አገልግሎት መስጠት መጀመሩን በኬንያ የደቡብ ሱዳን አምባሳደር ቾል ኦጆንጎ ተናግረዋል። አምባሳደሩ ዛሬ ለጋዜጠኞች በሰጡት መግለጫ ፕሬዝደንት ሳልቫኪር ትላንት የተኩስ አቁም ካወጁ በኋላ የከተማዋ ጸጥታ በጥሩ ሁኔታ ላይ ይገኛል ብለዋል። ገልሞ ዳዊት ተጨማሪ ዘገባ ከናይሮቢ አድርሶናል። ባለፈው አርብ በተቀሰቀሰው ግጭት ተዘግቶ የነበረው የደቡብ ሱዳን ጁባ አውሮፕላን ጣቢያ ዛሬ አገልግሎት መስጠት ጀመረ በኬንያ የደቡብ ሱዳን አምባሳደር ቾሎ ጆንጎ ዛሬ ለጋዜጠኞች በሰጡት መግለጫ ባለፉት ስድስት ቀናት በጁባ ስካሄድ የቆየው ግጭት ትላንት የሀገሪቱ ፕሬዚዳንት ሳልቫኪር አስቸኳይ የተኩስ አቁም አዋጅ ካስተላለፉ በኋላ በከተማዋ ከፊል ሰላም በመስፈኑ አውሮፕላን ጣቢያው አገልግሎት ጀምረዋል ብለዋል አሁን እየተነጋገርን ባለንበት ወቅት ከተማይቱ በጥሩ የጸጥታ ሁኔታ ስር ነው የምነግራችሁ። ትናንት የማስታወቂያ ሚኒስትሩ ጁባ ሰላም መሆኗን አብስረዋል። የተለያዩ የመንግስት መስሪያ ቤቶች ሥራ ጀምረዋል። አሁን እየተነጋገርንበት ባለበት ወቅትም የጁባ አይሮፕላን ጣቢያ አገልግሎቱን መስጠት ጀምሯል። ነገር ግን አንዳንድ አየር መንገዶች አገልግሎት ላይሰጡ ይችላሉ እንጂ ወደ ጁባ ከበረሩ በእርግጥ። በሰላም ማረፍ ይችላሉ። ከተማዋ አሁን ሰላም ናት። ትናንት ፕሬዚደንቱ በሁለቱ ጸበኞች መካከል ያለው የተኩስ ልውውጥ በፍጥነት እንዲቆም አዛዋል። ምክትል ፕሬዚደንቱም እንዲሁ ተኩስ በፍጥነት እንዲቆም አቋማቸው መሆኑን በወቅቱ አረጋግጠዋል። በመግለጫው ወቅት ጋዜጠኞች አምባሳደሩን የግጭቱ መንስኤ ምን እንደነበረ ጠይቋቸው ሲመልሱ በቅርቡ በተደረገው ስምምነት በጁባ አንድ በፕሬዚዳንት ሳልቫኪር የሚመራ ሌላው ደግሞ በምክትል ፕሬዚዳንቱ የሚመራ ኃይል እንዳለ አስታውሰው ከዚህ ቀደም በሁለቱ መካከል መጠነኛ ግጭት ስለነበረ ፕሬዝዳንቱና ምክትላቸው የጁባን ጸጥታ በማስመልከት ውይይት ላይ እንዳሉ የምክትል ፕሬዝዳንቱ ታጣቂ ቤተ መንግስት ላይ ግድያ በመጀመሩ ነው ብለዋል። የደቡብ ሱዳኑ መሪ ሳልቫኪር እና ምክትላቸው ሪክማቻር በቅርቡ የተፈራረሙ ስምምነት ለሁለቱም የራሳቸውን ኃይል በየጎራ የማስፈር መብት የሚሰጣቸው ሲሆን ወታደሮቹ የሚንቀሳቀሱበት አካባቢ ግን ውስን ነው። አምባሳደሩ ጆንጎ ወታደሮቹ ከተፈቀደላቸው ክልል ውጭ በመንቀሳቀሳቸው አሁን በጁባ ለተከሰተው ግጭት መንስኤ ሆነዋል ይላሉ። ፒተር ኡከች የጁባ ነዋሪ ነው። በከተማዋ ውጊያ ሲያካሄዱ የነበሩ ወታደሮች ፕሬዚዳንቱ ትእዛዝ ካስተላለፉ በኋላ ወደየቦታቸው ተመልሰዋል ይላል። እውነት ነው ሰው ወደ የስራው ተመልሷል አሁን ሁሉም ነገር ሰላም ነው ጠመንጃ ይዘ ከተማ ውስጥ ከተገኘ ተይዘ ትታሰራለህ ወታደሮችም ወደ የሰፈራቸው ተመልሰዋል ሰላም ነው የሰላሙ ሁኔታ ነገ ከዚህ የተሻለ ይሆናል ብዬ እገምታለሁ ኡቼንግ በዛሬው ዕለት በጁባ ሆስፒታሎችና የግል ክሊኒኮች ክፍት መሆናቸውን ጠቅሶ ትምህርት ቤቶች ግን ዝግ ናቸው ብለዋል አርብ ምሽት በዋና ከተማ ጁባ የጀምረው የሰሞኑ የደቡብ ሱዳን ግጭት ለመቶ ሀምሳ በላይ ደቡብ ሱዳናውያን ሕይወት ማለፍ ምክንያት ሆኗል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ።